We need magic. አድማጮቻችን የዛሬው የውይይት መድረክ የመናገሪያ አጀንዳችን ትኩረት በቅርቡ በኢትዮጵያ መንግስት የተወሰደው የተናጠል ተኩስ ማቆም እወጃ፣ የፖለቲካ መፍትሄ ድርድርና የዓለም አቀፍ ማህበረሰብ ተጽዕኖዎች ናቸው። የውይይቱ ተሳታፊዎች ዶክተር ፍሰሃ ኃይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሙ ተፈራ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንትና አቶ አያሌው ሁንዴሳ የቀድሞው የኒውሳ ኒውስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ናቸው። አቶ አያሌውስ በተለይ በዚህ በዓለም አቀፉ ማህበረሰብ ዩናይትድ ስቴትስ እና የአውሮፓ ህብረት ሀገራትን መላክቶ እንደዚሁም ዓለም አቀፉ ሚዲያ በጫናና ወገንተኝነት የተከሰሱ ይገኛሉ። በሌሎች በኩል ደግሞ መልካም ተግባር ነው፣ የኢትዮጵያ መንግስት ወደ ድርድር እንዲመጣ የሚያደርግ መልካም ጎን ነው ተብሎም ይጠቀሳል። በእርሶ ዘድስ ያለው አተያ ምንድን ነው? አሁንም እንደገና እንግዲህ አንዳንድ ሀይልድ ወንዘ ሪከርድ መቀመጥ ያለባቸው ነገሮች አሉ። ደዚ ወደ ልመለስና ህገ መንግስቱ ይከበር ሲባል በተቃራኒው ህገ መንግስቱን የጣሰውም ህወሀት በህገ መንግስቱ ይጠየቅ መሆኑንም ሳንረሳ አብረን ብናስብ ጥሩ ይመስለኛል። ምክንያቱም ህገ መንግስቱን ኮምፕሊት ልጥፋል የቲፒኤልኤፍ ቡድን። ስለዚህ ህገ መንግስት ይከበር የሚለው አባባል ባክፋየር አለው። ቦዝ ወይ ይሰራል። ትግራይ ውስጥ ወንጀል አልተፈጸመም አላልኩም። ሁላችንም ያልን አይመስለኝም። ትግራይ ውስጥ ጦርነት ውስጥ ነበር እና ኦፍኮርስ ወንጀሎችም ተሰርቷል ተብሎ ሰዎችም ታስረዋል። ይልቁን በሚዛናዊነት ያልታየው የኢትዮጵያ መከላከያ ሰራዊት ላይ የተፈጸመው ክህደትና አረመኔያዊ ጭፍጨፋ በትግራይ ህዝብ ከደረሰው በደል ጋር እኩል ለማየት ያለመፍቀድ ነገር ያለ ይመስለኛል። ይልቁን ኦን ዘ ባላንስ ለመቀመጥ ሁለቱንም ማየት ይኖር ይመስለኛል። በተለይ አንድ የታጠቀ ወታደራዊ ኃይል ጥቃት ሲደርስበት ያውም በተኛበት ሲጨፈጨፍ ከዛ ሲነቃ ወዳጆቹ ጓደኞቹ በሲኖትራክ ሳይቀር ሲኬድባቸው እንዲያውም ኢሞሽናል ሆኖ ወደ ባሰ ጥፋት ባለመሄዱ ሰራዊቱ በዚህ በኩል ሊሞገስ የሚገባው ይመስለኛል። በዚህ በጊዜያዊ አስተዳደር እና በምናምን መስማማት አለ የተባለ ያለው ወንድሜ መስማማት ሳይሆን ኢንፋክት አታይ ልዩነት እንዳለን ቀምጠን ብናልፍ ነው የሚመስለኝ የሚሻል ይመስለኝ። ከዛ በተረፈ ወደ ውጭው ስንሄድ ኢንተርናሽናል ፖለቲክስ የራሱ ኮምፕሊኬትድ ነገሮች አሉት። ለምሳሌ ያህል ዶክተር አብይ አህመድ ስልጣን ተረክቦ ለተወሰነ ጊዜ በሚሄድበት ሰዓት በቲፒኤልኤፍ በቲፒኤልኤፍ ፕሮፓጋንዳ መሽነሪ ስም እናዱላን ጨምሮ አብይ አህመድ የአሜሪካን ተላላኪ ነው ተንበርካኪ ነው ሲሉ ነበረ። ዛሬ ደግሞ የአሜሪካን መንግስት ከቲፒኤልኤፍ ወነገን ሲቆም የአሜሪካን መንግስት ያለ ሁሉ ነገር የመጽሐፍ ቅዱስ ብሌሲንግ አይነት ተወስዶ ሲወሰድ አያለው። ያ ወንዝ አያሻግርም። ምክንያቱም አይተነዋል ስንት ጊዜ አሜሪካን አቋማ እንድንዘወረች በዚህ ሶስት ዓመት እንኳን ስለዚህ ኢትዮጵያኖች ወደ ውስጥ ውስጣችን ተመልክተን የኢትዮጵያ መንግስትም የኢትዮጵያ ፖለቲካል ፎርስም በጠቅላላ ወደ ውስጡ ተመልክቶ ለሀገሪቱ የሚበጀውን ነገር ለጊዜያዊ ድል ሲባል ዘላለማዊ የኢትዮጵያን ጥቅሞች አሳልፎ ወደ መስጠት ባይሄድ ጥሩ ይመስለኛል ከዛ በተረፈ የሚዛን መዛባት የምዕራባውያን መንግስታት ወደ ቲፒኤልኤፍ ማጋደል ሚዲያው ወደ ቲፒኤልኤፍ ማጋደል ይታያል ብዬ አስባለሁ። በእኔ አተያይ ያንን የኢትዮጵያ መንግስት ሊያደርግ የሚገባውን ነገር ማወቅ ያለበት ይመስለኛል። ለምን ያ ባላንስ ሮንግ ሆነ፣ ለምን ምዕራባኖቹ ሚዲያዎችና መንግስታት ወደዛ አደሉ የሚለውን እዚህ ጋር አሁን አንስቶ ይህን ይህን ማድረግ አለበት ማለት የኔ ሮል አይመስለኝም። ይህንን አስመልክቶ በተለይ ባዱ በኢትዮጵያ መንግስት የራሱ ድክመት ነው። ምክንያቱም ተገቢ በሆነ መንገድ ሎቢስቶችንም ቀጥሮ ወይም የህዝብ ግንኙነት ድርጅቶችንም ቀጥሮ በሌላ ወገን የተሰራውን ያክል ያንን ግንዛቤ ለማስጨበጥ እና የራሱን አጀንዳ ለማስረጽ አልጣረም። በዚህ የተነሳ ነው መንግስቱም ገጽታ እንደዚህ ሊበላሽና ጫናውን ሊጠነክርበት የቻለው የሚሉም ወገኖች አተያይ ያለ። ያንንስ አይጋሩም? እንግዲህ አውስ ግጥም አድርጌ ነው የምጋራው። ምንም ጥያቄ እኮ የለውም። ጠቅላይ ሚኒስትሩም ባለፈው ኢንተርቪው ሲደረጉ እኔ ይህን ያህል ሚሊየን ብር አውጥቼ ለሎቢስት አልቀጥርም ለሌላ ለልማት ጉዳይ አውለዋለሁ ማለት እስከ ማለት ደርሰዋል። ስለዚህ ክሊር ነው የኢትዮጵያ መንግስት በኢንተርናሽናል የህዝብ ግንኙነት ኢቨን በናሽናል የህዝብ ግንኙነቱም ወድቋል፣ ፌል አድርጓል ነው ምለው ሊባለውን ሎቢዎች ቀጥሮ በቲፒኤልኤፍ በሚሰራ ልክ መሥራት ቀርቶ ምንም አላደረገም። ሌላው የኢትዮጵያ የውጭ ጉዳይ ሚኒስትር ባለፉት ሰላሳ ዓመታት እንዲሞት ተደርጓል ማለት ሃይስኩል ያልሄዱ ተጋዳላዮች ናቸው አምባሳደር እየሆኑ የነበሩት የኢትዮጵያ የውጭ ግንኙነት ተገሏል። አሁን እነሱ በገንዘቡም በኔትወርኩም ባላቸው አፐርሃንድ በልጦ ይታዩኛል። የኢትዮጵያ ሌፍ ወገን የኢትዮጵያ መንግስት ኮምፕሊትሊ ሜዳው ላይ የለም። የሚሰማ ከሆነ የኢትዮጵያ መንግስት በዛ ጉዳይ ላይ ኃይል የማስጠበቅ እና ቢያንስ ቢያንስ ፕሮፓጋንዳ መስራት ሳይሆን ፋክት ማስጨበጥ መስራት ያለበት ይመስለኛል። በዚህ ጉዳይ ላይ ምንም ዳውት የለውም። ብዙም ሰው አርጊው የሚያደርግም አይመስለኝም። አቶ አዳሙ በትግራይ ውስጥ የተከሰተውን ግጭት ተከትሎ ከዛ ቀደም ሲልም እንደዚሁ በነበሩት 30 ዓመታት ጊዜ ውስጥ አሁንም ደግሞ በተለይ ባለፉት ሶስት ዓመታት እና ከኖቬምበር የትግራይ ጥቃት ግጭት በኋላ በአውስትራሊያ የሚኖሩ የማህበረሰብ አባላት በእርግጥ በሌላውም ተቀረዋለውም እንደዛ ነው። በተለይ በዚህ በአውስትራሊያ የሚኖሩ ማህበረሰብ አባላት መለያየት ተፈጥሯል። ያለምንም ጠብ ብዙዎች መነጋገር አቆመዋል፣ እንደዚሁ በራሳቸው ባላቸው አቋም ብቻ ሀገር የጋራ ነው ሲባል በጋራ አንድ ላይ መቆም መነጋገር፣ ግጭቶ ባለባቸው መሪዎች በኩል ንግግር መደረግ አለበት ወደ ሰላማዊ መፍትሄ መመጣት አለበት ሲባል እዚህ ያላለው የማህበረሰብ አባልስ ምን ማለት ነው? መሪዎቻችን ቁጭ ብሎ ተነጋገሩ እየተባለ እዚህ ያለው ማህበረሰብ እርስ በርሱ አለመነጋገር ወይም አለመቀራረብ ይታያል እና ይህንንስ እዚህ በምን መልኩ መፍታት ይቻላል? ማህበረሰብ ለማህበረሰብ ይላሉ ቆንጆ ጥያቄ ነው። ልክ አሁን እንደ ሞከርከው የዛሬ ውይይት ራሱ ጥሩ ጅምር ነው። እንደዚህ አይነቱ ነገር መለያየቱ ከመጣ ቆይቷል። እኔ ለብዙ ዓመታት የኢትዮጵያ ኮሚኒቲን መራ እንደቆየ ሰው ስራ እንድንሰራ፣ በጎሳ የተደራጁ በተለያየ መንገድ የተደራጁ ኢትዮጵያኖችን አብረን ሁሉ በዓል እንድናከበር ታስታውሱ እንደሆነ በኢትዮጵያና ኤርትራ ጦርነት ጊዜ እንኳን ህዝቡን ለመርዳት አብረን ቁጭ ብለን እንድንወያይ በራሳችን አነሳሽነት ብዙ ስራ ሰርተናል። ዞሮ ዞሮ ግን ይሄ የጎሳ ፖለቲካ ከመጣ ጊዜ ጀምሮ ነው ህብረተሰባችን መከፋፈል የጀመረው መተማመን የጠፋበት። የተወሰኑት ደግሞ በጣም እያከረሩ በመሄዳቸው ያክፍፍል ከጀመረ ቆየ፣ አሁን አዲስ አይደለም። ዞሮ ዞሮ ግን አንድ አገር ነው ያለን። እንግዲህ እንደዛ ብለን የምናምነው ማለት ነው፣ ለምናምነው ሰዎች አንድ አገር ካለን ያችን አንድ ሀገር፣ በተለይ እኛ የምንኖረው ውጭ ነው እና ያ ህብረተሰብ ሰላም ሰፍኖለት ለምቶ አድጎ እዚህ የምንኖረውን አይነት ህብረተሰብ የደረሰበት ደረጃ እንዲደርስ የሁላችንም ጉጉት ስለሆነ እኛ በአውንታዊ መንገዱ ብቻ ነው ሚናችን መጫወት ያለብን። ህብረተሰቡ እንዲራራቅ በክፉ እንዲተያይ ሳይሆን እንዲቀራረብ አብሮ እንዲሰራ ነው መድከምም ጥረታችንን ማድረግ ያለብን። ለእኛም ይሻለን። እኔም እንዳንድ ኢትዮጵያዊ የማስበው ማንኛችንም የሚያራርቀንን ነገር ከማስፋት ይልቅ ሊያቀራረበ የሚችለንን ነገር እያሰብን እንዳንድ ሀገር ልጆች እየተመካከረን ችግሮችን መፍታት ነው ያለብን። ደግሞ ግን በአጽንኦት ምንድን ነው እዚህ ውጭ የምንኖር እየተደላደለ ህይወት ውስጥ ያለን ሰዎች ግን ችግር ውስጥ ላለው የኢትዮጵያ ህብረተሰብ የበለጠ እሳት ላይ ነዳጅ ማፍሰስ የለብንም። መጠንቀቅ አለብን ብዬ ነው እኔ እንደ መልእክቴን እግረ መንገዴን ማስተላለፍ ንፈልገው። አመሰግናለሁ። ዶክተር ፍስሀ ባለፈው ውይታችን ወቅት ከዶክተር ሀይላይ ጋር አብረን በምንወያይበት ወቅት እንደዚሁ አንዱ ከነሷት ቸው ነገሮች እርሱንም ጨምሮ በተለይ እዚህ ያበዛ በከፋ ጊዜ በማህበረሰባችን ዘንድ ብዙ ሐዘን፣ ለቅሶ፣ ያምሮ መታወኮች በደረሱበት ጊዜ ከሌላ ማህበረሰብ እንዴት ናችሁ እንኳን ተብለው ያላናገሩን ሰዎች አሉ፣ ሌሎች ከቶሆንም ጓደኞቻችን የነበሩ ጭራሽ ድምጻቸው እንኳን ጠፍቶ ነበር የሚል ሀሳብ አንስተው ነበር። በውይታችን ላይ ራሱ እንደተነሳው በሀገር አቀፍ ደረጃ ያሉ መሪዎች መሆነ በክልል ያሉ ወደ አንድነት ፖለቲካ አካባቢ መፍትሄ ወደ ችግሮችን በኃይል ሳይሆን በሰላማዊ ውይይት መፍታት ያስፈልጋል። አብሮ መቆም እንደ አንድ ህዝብ ወደዛ መሄድ መቻል አለብን የሚሉ መልእክቶች ተላልፈዋል እና ከዚህ አኳያ እዚህስ፣ በአውስትራሊያ ውስጥ የሚኖሩ ማህበረሰብ አባላት በምን መልክ ነው ያንን ሌሎች እንዲያደርጉ እየገፉ ያሉትን ሰላማዊ መቀራረብ እና የመናገር ባህል በራሳቸው መተግበር ወይም መኖር የሚጀምሩት ምን መደረግ ያለበት ይላሉ። አመሰግናለሁ። ካሳሁን በጣም ጥሩ ጥያቄ አነሳ። እዚህም ያሉት ወንድሞች እንዲያውቁት የሚገባው ማለት ኢትዮጵያ በዚህ ሁኔታ ውስጥ ሁና በጣም በጦርነት በረሀብ፣ በመጠላላት፣ በመጠላለፍ ላይ ሁና እንደገና ወደ መፍረስ ደረጃ በመድረሷ እኔ ፐርሰናሊ በቃ ልቤ ነው የሚሰበረው። እኔ ሁሉም የኢትዮጵያ አካባቢዎች ኖር ያለው ተንቀሳቀሻ ያለው ብዙ ጓደኞች አሉ ኦል ኦቨር ኢትዮጵያ፣ ግን በዚህ ደረጃ መሆኑ ግን ያሳዝናል። አንድነታችን በቃ ኢትዮጵያ አንድ ነን፣ በጣም የምንዋደድ ህዝቦች ነን፣ ግንኙነታችንን በጣም ጥሩ ነው ምናምን የሚል ጥሩ አመለካከት ነበረኝ ለኢትዮጵያውያንም፣ ለኢትዮጵያ በሌላው አካባቢ ያለውን ህብረተሰብ። ግን ይሄኛው ስምንት ወር ግን በደንብ አድርጎ ማን ምን እንደሚል ያሳየበት ወቅት ነው። አሁን ባለፈው ባነሳው በዚህ በህብረተሰባችን ላይ በደረሰው ጉዳት ውጭም ባለ ነው ማለት ነው። እኔ ብዙ ጓደኞች ነበር በአድላይድ ላይም የኢትዮጵያ ተማሪዎች ማህበር የሚባል ነበረን። ብዙ እንቅስቃሴ እናደረግ ነበር። ይህም ከሰ የምታቀው ሌላ ኦርጋናይዜሽን አለን። ስሙ መጥቀስ አስፈላጊ ሆን አይሆን አላውቅም፣ ግን የኢትዮጵያን በኮሮና ዙሪያ ለመስራት የተሰባሰብንበት እንቅስቃሴ አለን። እኛ እንገናኛለን። አሁንም ቢሆን ያንን ኦርጋናይዜሽን እየሰራ ነው። በኢትዮጵያ ጉዳይ በኢትዮጵያ ሪስፐርሽን እንሰራለን፣ እንማከራለን፣ እንትን እናደርጋለን። ያም ሆኖ ግን እነዛ በፊት የነበሩት በቃ በጣም የውቅር ጓደኞቻችንና ወዳጆቻችን ይህንን ችግር ሲፈጠር ኮምፕሊት ነው አባንዶን ያደረጉ። ኮምፕሊት አባንዶን አደረጉ። አንዳንዴ መጨፈርም ነበር። በጣም በጣም የሚያሳዝን ልብ የሚሰብር ነው። በቃ ማንም ያፈራነው ጓደኝነት እውነተኛ ጓደኝነት እንዳልሆነ በመፈቃቀድ ላይ በመመካከር ላይ በመተጋገዝ ላይ የተመሰረተ ጓደኝነት እንዳልሆነ ኦፖርቹኒቲውን ሲያገኝ ሊያጠቃ የሚፈልግ አመለካከትና ግሩፕ ኦፍ ሶሳይቲ እንዳለ የሚያመላክት ሆኖ ነው ያገኘውት። ዞሮ ዞሮ ያም ሆኖ ይህ በፊት ጓደኛ የነበሩት ሰዎች አሁን በቃ ልክ እንደማያውቁና እንደ አውሬ የሚቆጥሩ ሰዎች አሉ እና ይህን ይህን በዛ በመንግስት በሚሰራው ፕሮፓጋንዳ አእምሯቸው እንትን አድርጎ ሊሆን እንደሚችል እገምታለሁ እና ያንንም ትክክል እንዳልሆነ አሁን ማመን መቻል አለባቸው። የትግራይ ህዝብም ሆነ የትግራይ ተወላጅ የማንንም ጠላት አይደለም። የራሱ መብት ለማስከበር ይታገላል። የሌሎችን መብትም መንጠቅም አያስፈልግም። ያንን ብቻ መሰረት ያደረገ ነው እኛ የምንንቀሳቀሰው። የምንጠላው ህዝብ የለንም። ለሁሉም ህዝብ ክብር አለን። ለሁሉም የኢትዮጵያ ማህበረሰቦች ክብር አለን። እዚህም ያሉት የኢትዮጵያ ኮሚቴዎችም ሆነ አብያተ ክርስቲያኖች ክብር አለን። ከግለሰቦች ጋር ልዩነት ቢኖረንም እስ ለእኔ ፐርሰናልም እንዳልኩህ እሰራለሁ አለው በተለያዩ የኢትዮጵያ አቀፍ የሆኑ ኦርጋናይዜሽንስ እንሰራለን ያ ማለት ግን አሁን የተፈጠረው ነገር ተጽዕኖ አያሳደርብንም ማለት አይደለም። ተጽዕኖ አለው በግንኙነታችን ላይ የራሱ የቻለ ችግር ይፈጥርብናል። ግን ስቲል ያው ዲስከስ እያደረግን እየተነጋገርን ነው። ወንድሞችም አሁን ከግፍ አበላው ተወጥቶ አሁን መነጋገር አለብን። ውይይት አስፈላጊ ነው። ኢትዮጵያ በጦርነት ውስጥ መቀጠል የለባትም። ጦርነት አያስፈልግም፣ መሞት አያስፈልግም፣ መበቃቀል አያስፈልግም ወደሚለውን አስተሳሰብ በመምጣታቸው ጥሩ ነገር ነው። ይሄ ይሄ በጣም ጥሩ ነገር ነው ይሄ ከአራት ወር በፊት ከዛ በፊት አሰማው ይህን ነገር እና ይህን መስማት ስለጀመር፣ ይሄ ጥሩ ነገር ነው። ሰላም ነው የሚያዋጣን። አንድ ላይም ከሆን ሰላም ነው የሚያዋጣን፣ ከተለያየንም ሰላም ነው የሚያዋጣን። ብናደርገው ሁሉ ዲቤት አድርገን ተከራክረን፣ የእኛም የፖለቲካ ፍላጎትም ሆነ ሌሎች ፍላጎቶች በውይይት ነው የሚፈቱት። ሌላውም አካል በውይይት ነው መፈታት የሚችሉት። እና በአጠቃላይ በማህበረሰቡ ያለው ግንኙነት አሁን ትንሽ የተበላሸ ነው ብዙ ስራ ይፈልጋል። ብዙ ጥረት ይፈልጋል። ጠቅሎ የተበጠሰ ነው የሚል እምነት ግን የለኝም። የተወሰኑ ገመዶች አሉ። እነዛን ገመዶች ከሰራንባቸው እንደገና ሪስቶር ሊደረግ ይችላል። እንዳልኩ ከፖለቲካ መሪዎች ጀምረው ፖለቲካ መሪዎች ጥሩ ነገር አንድ ቃል ጥሩ ነገር ከተናገሩ ብዙ ነገሮች ይስተካከላሉ፣ ብዙ ነገሮች ይታከማሉ። የማስጠን ቃላቶችን የምትወረውር ከሆነ ግን ይሄ በጣም ቶክሲክ የሆነ እንቅስቃሴ እና አመለካከት እያደገ ነው የሚሄደው እና አሁንም ኢትዮጵያ ውስጥ ያለው ነገር ከዛ እንዲወጣ ከሆነ እነዛን ማረም ያስፈልጋል። እዚህም ያለው ሰው እነዛን ማረም ያስፈልጋል። በፖለቲከኞች የሚነገሩ ንግግሮች እንዲስተካከሉ ማድረግ ቀዳሚ ስራው ይሆናል። ግን ከዛ ባለፈ ግን እኛ ባለን ካፓሲቲ ወይም አቅም ያሉትን ነገሮች ዲፍዩዝ ለማድረግ እኔ ጥረት አደርጋለሁ። ምክንያቱም በጣቀል በመሰዳደብ በመዋጋት በኃይል ቃል በመላዋጥ የምፈታ ነገር እንደሌለ አቃለው እረዳለሁ። እሱም አውዳሚ ለሆነ በደንብ አድርጌ አውቋለሁ እና ያለው ሁኔታ ይህን ይመስላል። ከሰማሁ አቶ አያሌውስ በተለይ በዚህ በኦስትራሊያ የሚኖረው የማህበረሰብ አባላት በምን መልክ ነው ከዚህ ከኖቬምበር የትግራይ ግጭት በኋላም ሆነ ከዛ በፊት የነበሩ ለሰላሳ ዓመታትም ሆነ በፊት በተለይ በዚህ በተለያዩ የማህበረሰባት ተደራጅተው ያሉ ኢትዮጵያውያኖች ያሉ ያላቸው አመላካት የተለያየ ሊሆን ይችላል። በሁሉም ዘንድ መልካም ነው። ግን እንደ አንድ ኢትዮጵያ ማህበረሰብ ተቃርቦ ለመናገር እና ክፉም ደግም ቀኖች ሲመጡ አብሮ ለመጓዝ እንዲቻል ምን መደረግ አለበት ይላሉ? ከሳሁን በዚህ ጉዳይ ላይ ምናልባት ከዚህ በፊትም ፐብሊክሊ ተናግሬ ሊሆን ይችላል። ይህንን የኢትዮጵያኖች አንድ ላይ የተገመድበትን ድርና ማጉን ፈቶ ጣለው የጎሳ ፖለቲካ ነው። የጎሳ ፖለቲካው ደግሞ እናትና አባት ህወሓት ነው። ከድሮ ጀምሮ ፐብሊክሊ የምለው ዛሬ መመደግመው ኢትዮጵያ ውስጥ የጎሳ ፖለቲካው መፍትሄ ካላገኘ ሪፕሊኬሽኑ እዚህ መምጣቱ አይቀርም። መጥቷልም በተጋነ ሁኔታ መዚያ አለ። ስለዚህ የማህበረሰብ ማህበራት ከኢትዮጵያ ወጥቶ መመስረት የጎጠኞች ያመጡት ችግር ነው። ቤተክርስቲያን ገንጥሎ መውጣት ጎጠኞች ያመጡት ችግር ነው። እነዚህ እነዚህ ሁሉ ነገሮች የአንድነቱን አውድማ ቆፍሮ የጣለው የጎሳ ፖለቲካ ነው። ወደ ሰው ከፍ እንበልና በሀሳብ እንነጋገር፣ ልዩነት ይኑረን። ማህበራዊ ህይወታችን ደግሞ እንደ ሰው እንኖራለን የሆና እኮ የማያውቁን ዘራችንን ሃይማኖታችንን ጎሳችንን የማያውቁት ነጮቹ እንደ ሰው ተቀብለውን ሰብአዊ መብታችን ይከበርልን እያል ሁለንተናዊ መብታችን ተከብሮ እየኖርን ነው። ያንኑ ወደ እኛ ኮሚኒቲ ውስጥ አፕላይ ለማድረግ ለምን አቃተን? አንዳንድ መናገር የሚያስጠሉ ነገሮች አሉ፣ ልለፋቸው። ከነጨራሹ እኮ እዚህ ሀገር የተወለዱ ልጆችን በጎሳ ፖለቲካ ወቅተ ናቸው፣ ኦልሬዲ የዛ ሰለባ ሆነዋል። ስለዚህ ወደ ህሊናችን እንመለስ። ሰው ሰው እናስብ። ተለያዩተ ሊሆን ይችላል በአመለካከት ከድሮ ጀምሮ የጎሳ ፖለቲካን እንቃወም ነበር። የጎሳ ፖለቲካ እንቃወምበት ምክንያቶችን ደርድሬ ለስደት ያበቃኝ ምክንያት ሆኗል። አይ የጎሳ ፖለቲካም ነው ለኢትዮጵያ የሚያስፈልጋት የሚሉትን ሰዎች አይናችሁን ላፈር አላናገራችሁም ብዬ አበቃ። አሁንም መሆን ያለበት በዛ ልክ ነው። ደግሞም ካልተነጋገሩ ችግር መፍታት የለም። መነጋገር የሚያስፈልገው ደግሞ ችግር ሲኖርን ለመፍታት ነው። ከተግባባ የምትነጋገርበት ጉዳይ አይደለም። ስለዚህ የበር መዘጋት የለበትም ሰዎች ከስብና ልብና ዝቅ ማለት የለባቸውም እና የነቁ ወይም ደግሞ አይናቸውን የከፈቱ ሰዎች በዚህ ውስጥ የሃይማኖት አባቶችም፣ ፊደል የቆጠሩ ዜጎችም፣ እድሜ የጠገቡ አዛውንቶችም በዚህ ጉዳይ ላይ ጥሩ ሚና ሊጫወቱ ይገባል እላለሁ። ማህበረሰብ ማህበራትም እንደዚሁ። ዶክተር ፍስሐ ሀይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሞ ተፈራ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ አያሌው ሁንዴሳ የቀድሞ የኒው ሳውዝ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። አቶ ካሳሁን በጣም እናመሰግናለን። አቶ ካሳሁን እና ተሳታፊዎችን ሁሉ